የአፍሪቃ ትንሣኤ ሩቅ አይደለም ሲሉ የኢትዮጵያው ጠቅላይ ሚኒስትርና የወቅቱ የአፍሪካ ህብረት ሊቀመንበር አቶ ኃይለማርያም ደሳለኝ ለተባበሩት መንግስታት ድርጅት ስልሳ ስምንተኛው ጠቅላላ ጉባኤ ተናገሩ። ጠቅላይ ሚኒስትሩ ሽብርተኝነትን በማንኛውም መልኩና መግለጫው ሲሉ የመዋጋትን አስፈላጊነት ቅድሚያ ሰጥተው አመልክተዋል። ጠቅላይ ሚኒስትሩ አክለውም የአህጉሪቱን ችግሮችና ስኬቶች ያሏቸውን አብራርተው በዓለም አቀፉ የወንጀል ችሎት ላይ ያላቸውን ቅሬታም አሰምተዋል። ዝርዝሩን ሰለሞን አባተ ለአብይ ርዕስ እንዲህ አዘጋጅቶታል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለተባበሩት መንግስታት ድርጅት ስልሳ ስምንተኛው ጠቅላላ ጉባኤ ያደረጉትን ንግግር የጀመሩት ኬንያ ውስጥ ሰሞኑን በተፈጸመው የሽብር ጥቃት የተሰማቸውን ሀዘን በመግለጽ ነው። ይህ አስከፊ ጥቃት የጥፋት የለሽ ሲቪሎችን ህይወት ያጠፋና ብዙዎችም የጎዳ ነው ብለዋል። ጠቅላይ ሚኒስትሩ ይህ አጋጣሚ አሉ፣ ጠቅላይ ሚኒስትሩ ዲስ ኢንሲደንት ዋንስ አገይን ኔሴስቴትስ ደህ ኒድ ፎር አስ ቱ ሪኒው አውር ኮሚትመንት to the fight. ይህ አጋጣሚ ሽብር ፈጠራና ጽንፈኝነትን በሁሉም አይነትና መገለጫዎቹ የመዋጋት ቁርጠኝነታችንን እንድናድስ ያሳስበናል። በሀገራቸው ስም ብቻ ሳይሆን ኢትዮጵያ በሊቀመንበርነት የምትመራውን የአፍሪቃ ህብረትንም ጭምር በመወከል እንደሆነ ንግግራቸውን ያደረጉት የገለጹት ጠቅላይ ሚኒስትር ኃይለማርያም ደሳለኝ የአፍሪቃ ህብረት የተጓዘባቸውን ያለፉ ሃምሳ ዓመታት ባለፈው ግንቦት የተካሄደውን የወርቅ ኢዮቤልዩና ክብረ በዓሉንም በኢትዮጵያ መናገሻ መካሄዱ መልካም አጋጣሚ አጋጣሚ መሆኑን ጠቅላይ ሚኒስትሩ አመልክተዋል። የያዝነው አመትም ሙሉውን የዚሁ የሃምሳኛው አመት አከባበር አመት ሆኖ እንደሚዘልቅ ጠቅላይ ሚኒስትሩ ተናግረዋል። እነዚህ ክንዋኔዎች በመንግስታቱ ድርጅትና በአፍሪቃ ህብረት በያኔው የአፍሪካ አንድነት ድርጅት መካከል የነበሩ ግንኙነቶችን የሚያንጸባርቁ እንደሚሆኑም አመልክተዋል። የተባበሩት መንግስታት ድርጅት ለአፍሪቃ ሀገሮች ከቅኝ አገዛዝ መላቀቅ አድርጎታል ላሉት አስተዋጽኦ ምስጋና አቅርበው ይሁን እንጂ አሉ ይሁን እንጂ በዚህ ትግል ውስጥ ያጋጠሙን ፈተናዎች ሁሉ አለመፈታታቸውን ማመን ይገባናል። ከቅኝ አገዛዝ የመላቀቁ ሂደትም በሁሉም ቅርጾቹ ተጠናቋል ማለትም አንችልም። በመሆኑም አፍሪካ ውስጥ ለዚህ ሂደት መጠናቀቅ ቁርጠኝነታችንን ማደስ ይገባናል ብለዋል ጠቅላይ ሚኒስትሩ። ዋና የሚባሉ ግቦችን ለማሳካት በተባበሩት መንግስታት ቻርተር ምዕራፍ ስምንት መሰረት ድርጅቱ ከአፍሪካ ህብረትና ከአህጉሩ ሌሎች ተቋማት ጋር በቅርበት እየሰራ መሆኑን ጠቅላይ ሚኒስትሩ ጠቁመዋል። ለዚህም ምስጋና አቅርበዋል። ዊ አክኖሌጅ ዊዝ ዲፕ ሪስፔክት ዘ ሚኒንግፉል ኮኦፕሬሽን ዘ ዩናይትድ ኔሽንስ ሃዝ ፕሮቫይደድ ቱ ዘ ኦኤዩ አህጉራችን እየተጋፈጣቸው ያሉ ፈተናዎችን ለማሸነፍ የመንግስታቱ ድርጅት ከያኔው የአፍሪቃ አንድነት ድርጅት ከአሁኑ የአፍሪካ ህብረት ጋር እያደረገ ላለው ትርጉም ያለው ትብብር ምስጋናችንን ከጥልቅ አክብሮት ጋር እንገልጣለን። ይሁን እንጂ እየተለዋወጠ ባለው የአፍሪቃና የዓለም ሁኔታ ውስጥ ትብብርና አጋርነቱን ለማጠናከር ብዙ መሰራት እንዳለበት አሳስበዋል ጠቅላይ ሚኒስትሩ። የጋራ ችግሮችን ለመፍታትም የድርጅቱ ቻርተር ምዕራፍ ስምንት ተጣጣፊ በሆ የሆነ ሁኔታ እንዲሻሻል ጠይቀዋል። የአፍሪካ ህብረትን የወርቅ ኢዮቤልዩ ሲያከብሩም የአፍሪካ መገለጫ የነበሩት ክስተቶች እየተለወጡ ያሉበት ጊዜ እንደሆነ ጠቅላይ ሚኒስትሩ ተናግረዋል። ኮርነር አህጉራችንን ቀስፎ የያዙ ግጭቶችን በመቀነስ ዲሞክራሲያዊ አስተዳደርን በማበረታታትና ድህነትንም በተፋጠነ የመጣን የሀብት እድገትና በልማት በመዋጋት አፍሪቃ የጉዞዋን አቅጣጫ እየቀየረች ነው። የአፍሪቃ ትንሣኤ ቅርብ ነው ብለዋል ጠቅላይ ሚኒስትሩ። አፍሪካ የቀሪውን ዓለም ትኩረት እየሳበ ባለ ሁኔታ እየተነሳች ነው ብለዋል። አፍሪቃ ለግብርና ከፍተኛ ትኩረት ሰጥታ እንደምትንቀሳቀስ አረንጓዴ አብዮቷን ለማሳካት እንደምትፈልግና የህዝቦቿንም የ የምግብ ዋስትና ለማረጋገጥ እየሰራች መሆኑን ጠቅላይ ሚኒስትሩ ተናግረዋል። አቶ ኃይለማርያም አክለውም በአህጉሪቱ ውስጥ ያሉ የግጭት ሁኔታዎችን የሶማሊያን፣ የደቡብ ሱዳንን፣ የኮንጎ ዲሞክራሲያዊ ሪፐብሊክና ሌሎችም አካባቢያዊ ችግሮችን አንስተው እነዚያን በመፍታት በኩልም ለተያዘው አፍሪካዊ ጥረት ዓለም አቀፍ ትኩረት እንደሚያስፈልግ አሳስበዋል። የዓለም አቀፉን የወንጀል ችሎት አይሲሲን ጉዳይ አንስተው ሲናገሩም አይሲሲ በአፍሪካ ውስጥ ያሳደረው ስሜት በጎ እንዳልሆነ ጠቁመው አፍሪካውያን ያለመቀጣት ሰራዊታትን አካሄድ እየታገሉ መቆየታቸውና እየታገሉም እንደሆነ ተናግረዋል። አንፎርችኔትሊ ደማነር ኢንውች ኢንተርናሽናል ክሪሚናል ኮርት አይሲሲ በሚያሳዝን ሁኔታ ግን ዓለም አቀፉ የወንጀል ችሎት አይሲሲ እየተንቀሳቀሰ ያለበት ሁኔታ በአፍሪካውያን ዘንድ በጣም መጥፎ መልክ ጥሎ አልፏል። ቀደም ሲል በሱዳኑ ፕሬዚደንት ኦማር ሐሰን አልበሽር ላይ የተመሠረተው ክስ በድጋሚ እንዲታይ በአህጉሩ የቀረበው ጥያቄ መልስ አለማግኘቱ እያሳሰባቸው እንደሆነ ጠቅላይ ሚኒስትሩ ገልጸዋል። አቶ ኃይለማርያም በተጨማሪም በኬንያ መሪዎች ላይ በአይሲሲ የተመሠረተው ክስ መሪዎቹ ስራቸውን በአግባቡ እንዳያከናውኑ እንቅፋት እየሆነ መሆኑን ገልጸው ጉዳዩ አሁንም ወደ አህጉሩ እንዲመለስ በድጋሚ አሳስበዋል። ከዚሁ የ ስልሳ ስምንተኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ሳንወጣ በአሜሪካና ና በኢራን መካከል ያለውን ግንኙነት ለማርገብ የሚቻልባቸውን ሁኔታዎች እንደሚፈትሹ የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ለጉባኤው ተናግረዋል። በሌላ በኩል ደግሞ ሶሪያ ኬሚካል የጦር መሳሪያዎቿን እንድታስወግድ ለሚያስገድዳ ስምምነት ባትገዛ ቀጪ እርምጃ እንደሚወሰን ነው የጠየቁት በሌላ በኩል ደግሞ በኒውክሌር መርሃ ግብረዋ ዙሪያ ጠንካራ ድርድሮችን ለማድረግ አገራቸው ዝግጁ ሆኗን አዲሱ የኢራን ፕሬዚዳንት ሐሰን ሮሃኒ አስታውቀዋል። ኒውዮርክ የምትገኘው ማርጋሬት በሽር የተባበሩት መንግስታት ድርጅት የትናንት ሎ የሚዳስስ ዘገባ አድርሳናለች። አሁንም ሰለሞን አባተ ለመጽሔት ይዞታል። በመጪው ሁለት ዓመት ከመንፈቅ የሚሆን ቀሪ የሥልጣን ዕድሜያቸው በሁለት አበይት በሚሏቸው ጉዳዮች ላይ እንደሚያተኩሩ ፕሬዚደንት ባራክ ኦባማ እንደ መንደር ደሪያ ተናግረዋል። የኢራን የኒውክሌር ጦር መሣሪያ መርሃ ግብር ጉዳይና የእስራኤልና የአረቦች ግጭት ጉዳይ ምንም እንኳን እነዚህ ጉዳዮች የአካባቢው ችግሮች ሁሉ ምንጭ ባይሆኑም፣ አሉ ኦባማ፣ እጅግ ለተራዘመ ጊዜ ስር ሰዶ የኖረ አለመረጋጋት ሰበብ ሆነዋል። ስለዚህም እነርሱን መፍታት እጅግ ስፋት ላለው ሰላም መሰረት ይጥላል። ዩናይትድ ስቴትስ ኢራን ውስጥ ስርዓት ይለወጥ አትልም ብለዋል የአሜሪካው ፕሬዚደንት። ደግሞም የኢራንን ሕዝብ ሰላማዊ ለሆነ ጉዳይ የኒውክሌርን ኢነርጂ የመጠቀም መብቱን እናከብራለን። ይሁን እንጂ ኢራን የቀበረችው አለመተማመን እጅግ የጠለቀ በመሆኑ እንዲህ በዋዛ የሚነቀል አይሆንም ብለዋል ፕሬዚደንቱ። ይሁን እንጂ የኢራንን የኒውክሌር መርሃ ግብር ችግር መፍታት ከቻለን፣ በጋራ ጥቅሞችና በጋራ መከባበር ላይ ወደ ተመሠረተ የተለየ ግንኙነት የሚወስደን ረጅም መንገድ ለመግባት አንድ ትልቅ እርምጃ ይሆናል። ከመቶ ሺህ በላይ ሰው ያለቀበትን የሶሪያን ቀውስ በተመለከተ የመንግስቱን ኬሚካል መሳሪያዎች ለማውደም በአሜሪካና ሩሲያ የተደረሰበት ስምምነት ለግጭቱ የፖለቲካ መፍትሄ የሚያስገኝ አቅም ሊሰጠው ይገባል ብለው እንደሚያምኑ ፕሬዚደንት ኦባማ ተናግረዋል። በሌላ በኩል ደግሞ ከእርሳቸው ከቀደሙትና እጅግ አክራሪና ወግ አጥባቂ ናቸው ከሚባሉት ማህሙድ አህመዲነጃድ ይልቅ ይበልጥ ለዘብተኛ ናቸው የሚባልላቸው አዲሱ የኢራን ፕሬዚደንት ሐሰን ሩሃኒ ከሚስተር ኦባማ ጋር የሚጋሯቸውን ጠቃሚ ነጥቦች ያነሱበትን ንግግር አድርገዋል። ኢራን በጊዜ የታጠሩና ውጤት ተኮር የሆኑ ንግግሮችን በአፋጣኝ መጀመር ትፈልጋለች ብለዋል ፕሬዚደንት ሮሃኒ። በዚህም በጥርጣሬ በሚታየው የኒውክሌር መርሃ ግብሯ ላይ መተማመን እንዲገነባ እንደሚፈልጉ ገልጸዋል። ፕሬዚደንቱ እየተተረጎመ በተሰማ ንግግራቸው Our national interests make it imperative that we remove any በሰላማዊ የኒውክሌር ፕሮግራማችን ላይ ያንዣበበውን አግባብነት ያለው ስጋት እንድናስወግድ ብሔራዊ ጥቅሞቻችን ያስገድዱናል። የሚጎዱት መንግስትን ሳይሆን ተራውን ዜጋ ነው ሲሉ በኢራን ላይ ከተጣሉት ዓለም አቀፍ ማዕቀቦች ጋር በተያያዘ ያላቸውን ወቀሳ አሰምተዋል። ሮሃኒ ከምዕራቡ ጋር ያላቸውን ግንኙነት ማሻሻል እንደሚፈልጉ የተናገሩት የኢራን ፕሬዚደንት ሐሰን ሮሃኒ ከዋናው የስብሰባ አዳራሽ ውጭ ከአሜሪካው አቻቸው ፕሬዚደንት ባራክ ኦባማ ጋር ያደርጉታል ተብሎ ለተጠበቀው ስብሰባ ሳይገኙ ቀርተዋል። ስብሰባውን በአሁኑ ደረጃ ማካሄድ አስቸጋሪ ይሆንብናል ብለው ኢራናውያኑ ማሰባቸውን አንድ የአሜሪካ ባለ ስልጣን ተናግረዋል። በጉባኤው ላይ የሶሪያ ጉዳይ በብዙ መሪዎች ንግግሮች ላይ ጎልቶ ታይቷል። ወደ አንድ ሚሊዮን ሶሪያውያን ስደተኞችን እያስተናገደች ያለችው የዮርዳኖስ ንጉስም ከእነዚያ የሶሪያ ቀውስ አብዝቶ ከሚያስጨንቃቸው አንዱ ናቸው። water shelter sanitation እነዚህ እኮ እንዲያው ዝም ብሎ ቁጥሮች አይደሉም። ምግብ፣ ውሃ፣ መጠለያ፣ የጽዳትና ንጽህና አገልግሎት፣ ኤሌክትሪክ፣ የጤና ጥበቃ አገልግሎትና ሌሎችም አቅርቦቶች የሚያስፈልጓቸው ሰዎች ናቸው። በሌላ በኩል ደግሞ የብራዚሏ ፕሬዚዳንት ዲልማ ሩሴፍ የመንግሥታቸውን የመንግስታቸውን የውስጥ ግንኙነቶች ይሰልል ነበር የሚል ምስጢር የተናፈሰበት የአሜሪካ መንግስት ላይ ብዙ ወቀሳ ነበር በንግግራቸው ያሰሙት። የአንድ ሀገር ሕዝብ ደህንነት የሌሎች ሕዝቦችን ሰብአዊና ሲቪል መብቶችን በመጣስ ሊረጋገጥ አይችልም ብለዋል የብራዚል ፕሬዚደንት።